ኢትዮጵያ ውስጥ ተመዝግቦ የሚንቀሳቀሱ አራት ሺህ መንግስታዊ ያልሆኑ ድርጅቶች እንዳሉ የሚናገሩት የኢትዮጵያ የበጎ አድራጎትና ማህበራት ድርጅት ወይም ኤጀንሲ የሕዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ መስፊን ታደሰ መስሪያ ቤታቸው በዚህ ዓመት 3574 ድርጅቶች ላይ ክትትል እንዳደረገ ለዶይቼ ቬለ ተናግረዋል። ክትትሉን ተከትሎም የበጎ አድራጎት ድርጅቶችና ማህበራት አዋጅ የሚጠይቀውን አላሟሉም በተባሉት ላይ እርምጃዎች ተወስደዋል። በዚህ ግኝቶች ከተቋቋሙበት አላማ ውጭ የመንቀሳቀስ ከኤጀንሲው ፍቃድ ውጭ የባንክ የመክፈት የገቢ ምንጭን ያለማሳወቅ አመታዊ ሪፖርትን በወቅቱ ያለማቅረብ የቋሚ ንብረት ዝርዝርን ያለማቅረብም ሁኔታዎች እንዳሉ ነው። ሌሎችም እንደዚሁ አሉ። አስተዳደራዊ ወጪዎችም በተለይ ከ30 ፐርሰንት በላይ የመጠቀም የኤጀንሲ እውቅና ውጭ ገቢ ማሰባሰቢያ ላይ የመገኘትና ከሃይማኖት ጋርም ቀላቅሎ የመስራት ሁኔታዎች አሉ። የፕሮጀክት ስምምነት ሳይፈራረሙ ስራ ላይ የሚገኙበት ሁኔታዎችም አሉ። እንግዲህ እነዚህና ሌሎችንም የመሳሰሉ ግኝቶች እንደተገኙ ነው። ይሄን ግኝትም መሰረት አድርገን ወደ ሁለት መቶ ስድስት የበጎ አድራጎት ድርጅቶች ከመጀመሪያ እስከ መጨረሻ እርምጃ ወስደናል። እነዚህ ሁለት መቶ ስድስት ድርጅቶች ብዘጉም በዚህ አመት ለአንድ መቶ ሰማኒያ ሰባት አዳዲስ ድርጅቶች ፍቃድ እንደተሰጠና ለስምንት መቶ ሶስት ድርጅቶች ፍቃድ መታደሱንም አቶ መስፊን ይናገራሉ። ለመንግስታዊ ያልሆኑ ድርጅቶች መዘጋት የተሰጠው ምክንያት የበጎ አድራጎት ድርጅቶችና ማህበራት አዋጅ የሚጠይቀውን መመዘኛ ባለማሟላታቸውና የገንዘብ እጥረት ስላጋጠማቸው ነው ቢባልም የተዘጋባቸው ድርጅቶች አዋጁ ራሱ ገደብ የሚጥል እንደሆነና በዲሞክራሲና ማህበራዊ ጉዳዮች ላይ መስራት እንዳልቻሉ ይጠቅሳሉ። ይህን እንዴት ይመለከቱታል ብለን አቶ መስፊንን ጠይቄ ነበር። እንግዲህ ጠቅላላ አርገን ስናየው አንድ አዋጅ ነው። አዋጁ ላይ ምንም ዲስከስ የምናደርገው ነገር የለም። አዋጁ በሁለት ጎራ የተቀመጠ ነገር ነው ያለው ከገቢ አከፋፈላቸው አንጻር የሚታዩ ነገሮች። ይሄን ስንል የውጭ በጎ አድራጎቶች ከውጭ የሚመጡ እና ከአስር ፐርሰንት በላይ የውጭ ገቢን የሚጠቀሙ በልማት ላይ ነው እንጂ በመብት ዙሪያ አይሰሩ የሚለው የተቀመጠ ነገር አለ። ስለዚህ የሀገራችን የኋላ ቀርነት ይዳነች ገና በእድገት ላይ ያለች ስለሆነች ክፍተት ያለን በዚህ በልማቱ አካባቢ ነው እና በዚህ አካባቢ ላይ እነዚህ ድርጅቶች እንዲሰሩ ነው የተቀመጠው። ሌላው ከመደራጀት መብትም ጋር ተገናኝቶ ሌሎች ሰብአዊም ዲሞክራሲያዊ መብቶችም ብንላቸው የተቀመጡ አሉ። ሰብአዊ መብቶች አጠቃላይ ያው ሁሉም አገር ተቀብሎ የሚያከብራቸው ናቸው። ዲሞክራሲ መብቶች በአብዛኛው ለዜጎች ብቻ የተሰጠ ስለሆነ ዜጎች ብቻ ነው ኤክሰርሳይዝ የሚያደርጉት። ስለዚህ ሌሎቹ እዚህ ውስጥ የሚገቡበት እድል የለም። የኢትዮጵያ በጎ አድራጎት ድርጅቶች እና ማህበራት መድረክ ጉዳዩን በቅርበት የተከታተለ መሆኑን የመድረኩ ሊቀመንበር አቶ ነጋሽ ተክሉ ግሮ ድርጅቶቹ መዘጋታቸው ለአገሪቱ ልማት ያደረጉት የነበረውን አስተዋጽኦ ይጎደዋል ይላሉ። በፖለቲካ መብቶች ሳይሆኑ በማህበራዊ መብቶች ላይ አዋጁ መሻሻል አለበት ባይም ናቸው። በራይት ላይ ያተኮረ ፖለቲካ ላይ ጭራሽ አንሳ። ትክክል ነው ግን ሬፕድ የሆነች እናት እህት ስታገኝ ዝንብልሃት ታያትም፣ ልታግዛት ይገባል። ስለዚህ ሰርቪስ መስጠቱ ላይ ይሄ ህግ መሻሻል አለበት ብለን እየተወያየንን ያለ ነው ከኤጀንሲ ስለዚህ ከዚህ አንጻር ህጉ አፈጻጸም ላይ የሚሻሻልበት በየጊዜው መድረክ እየከፈት እንዲሻሻሉ በማድረግ ባለፈው ከተቋቋሙ በኋላ በተደረገው ተመሳሳይ ውይይት አስር የሚሆኑ ነጥቦች በአፈጻጸም ማሻሻያ እንዲደረግላቸው ስምምነት ላይ ላይ ደርሰናል። በድረገጻችን ላይ ካደረሱን አስተያየቶች ዲሞክራሲያዊና ማህበራዊ እንቅስቃሴዎች ላይ የሚሰሩበትን ድርጅቶች መዝጋት በአገሪቱ ያለውን የፖለቲካ ቀውስ ያባብሳል፣ እናም ከማትወጣበት ችግር ውስጥ ይከታታል ሲሉ አስተያየታቸውን አጋርተውናል።